ለእናንተ ይሁን የጋቢና ቢ የማክሰኞ ምሽት መጋቢት 27 2014 ዓም መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ጀምሯል። ለምሽቱ ለአዲሱ ትውልድ ድምፅ ለወጣቶች ይሆናሉ ብለን ካስተናደናቸው ጥንቃዎች መካከል ጥቂቶቹን እናስተዋውቃችሁ። ሙዚቃዊ የተሰኘው ዲጂታል ኮንሰርትን ለማዘጋጀት ያሰበ አውታር ስራ ጀመረ። የኢትዮጵያ ሙዚቃ በደንብ ማገዝ ከፈለግን ዘመኑ የሚፈልገው ነገር ላይ መከላከል ከፈለግን ወሳኝ ነገሮች ላይ ስራዎች መስራት አለብን። የሰማችሁት የፕሮግራሙ ዳይሬክተር ሲሳይ መንግስቴ ነው። ስለ ሙዚቃና ስለ ሙዚቃዊ አውታር ተነጋግረናል። በሌላ ዘገባ ደግሞ ወጣት ስራ ፈጣሪዎችን ማብቃት ስላለመ ኤክሳብ ስለተሰኘ ተቋም ጋር እንግዳ ያደረግናቸው የድርጅቱ መስራች ጋርም እናመሻለን። ሌሎች መሰናዶችና ጥንቅሮችም ይኖሩናል። ሰዓት እንዳፈቀደም ሙዚቃም የምንጋብዛችው ይሆናል። መሰናዶውን በመምራት ኤደን ገረመው፣ በምስልና ድምፅ ምህንድስናው ንጉሱ ተምሬ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ደግሞ ዘጋቢዎች ጋር በመሆን አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ዘገባዎቻችንን ከመጀመራችን በፊት ግን ሀብታሙ ስዩም ከዓለም ዙሪያ የተሰባሰቡ አጫጭር ዜናዎችን ይዞ ይጠብቃችኋል። አመሰግናለሁ ኤደን። የእርዳታ እህል የጫኑ ተሽከርካሪዎች ለመጨረሻ ጊዜ ወደ ትግራይ ክልል ከገቡ ከመቶ ዘጠኝ ቀናት በኋላ ሃያ አንድ ተሽከርካሪዎች ትግራይ ክልል መግባታቸውን የክልሉ ግብርናና ገጠር ልማት ቢሮ ገልጸዋል። አሁን ያለውን የክልሉን ሕዝብ አስቸኳይ የምግብ ፍላጎት ለማሟላት በየቀኑ ሦስት መቶ የእርዳታ እህል የጫኑ ተሽከርካሪዎች ወደ ክልሉ መግባት እንደሚገባቸውም የቢሮ ኃላፊ ዶክተር አትንኩት መዝገቡ በአሜሪካ ድምፅ ተናግረዋል። በሌላ በኩል የኢትዮጵያ መንግስት ባለስልጣናት በተደጋጋሚ በሰጧቸው መግለጫዎች የእርዳታ አቅርቦቱ ወደ ትግራይ ክልል መግባት እንዲችል የህዋት ታጣቂዎች ከያዟቸው የአጎራባሽ ክልል አካባቢዎች ለቀው መውጣት እንዳለባቸው ሲገልጹ መቆይታቸው ይታወሳል። በየቀኑ ወደ ትግራይ የሚገቡ የእርዳታ መኪኖች ቁጥር እንዴትና በማን እንደሚወሰን ግን በመንግስትም ሆነ ከለጋሽ ድርጅቶች ወገን የተገለጸ ነገር የለም። የሩዋንዳ ፍርድ ቤት በስምንት የሽብርተኝነት ወንጀሎች ተከሰው የ25 ዓመት እስር የተፈረደባቸው ፖል ራሰስ ባጌና የእስር ቅጣት እንዲጨመር የቀረበለትን ጥያቄ ውድቅ አደረገ። ራሰስ ባጌና በተለይ የሚታወቁት ሆቴል ሩዋንዳ በተሰኘውና እሳቸው በሩዋንዳ የዘር ፍጅት ወቅት ሰላማዊ ሰዎችን ለማዳን ያደረጉትን ጥረት በሚተርከው ፊልም ነው። ይሁንና የሀገሪቱ መንግስት ታጣቂ ሸማቂዎችን ይደግፋሉ በሚል ከተባበሩት አረብ ኤምሬትስ ጉዞቸው ይዘው ፍርድ ቤት ካቆማቸው በኋላ ከ20 ዓመታት የተሻገረውን እስር ፈርዶባቸዋል እሳቸው የሩዋንዳ ራሲያዊ ለውጥ ንቅናቄ መሪ ቢሆኑም ጥቃት እያደረሰ የሚገኘው የታጣቂው ክንፍ የብሔራዊ ነጻነት ግንባር ጋር ግን ንክኪ እንደሌላቸው ለማስረዳት ጥረዋል። በመስከረም የነበረውን ችሎት ታማኝነት ጥያቄ ውስጥ በማስገባት ፍርዱ በተላለፈበት ቀን ሳይገኙም ቀርተዋል። አቃቤ ሕግ የተላለፈባቸው የ25 ዓመት እስር ትንሽ መሆኑን በመጥቀስ ቢሟግትም የሀገሪቱ ፍርድ ቤት ግን እስራቸውን ለማራዘም አልፈቀደም። ቤተሰቦቻቸው የራሰስ ባጊናን የጤና ሁኔታ በመጥቀስ ከእስር ይለቀቁ ዘንድ ጫና ለማሳደር እየጣሩ ነው። 800 ሺ ገደማ ሰዎች ባለቁበት የጎርጎሲያኑ 1994 የዘርፍ እጅት ወቅት ራሰስ ባጊና 1200 ያክል ሰዎችን በሆቴላቸው ደብቀው አትርፈዋል። ዘገባው የኤፍፒ ነው። ዩናይትድ ስቴትስ የተባበሩት መንግስታት ጠቅላላ ጉባኤ ሩሲያን ከመንግስታቱ ድርጅት የሰብአዊ መብት ምክር ቤት አባልነት እንዲያስወጣት ፍላጎት እንዳላት አስታውቃለች። ለዚህ ያቀረበችው ምክንያት ደግሞ ሩሲያ በዩክሬን ውስጥ ፈጽሟለች ያለችውን የጦር ወንጀል ነው። ሩሲያ በምክር ቤት ውስጥ ያላትን ተሳትፎ እንደ ስላቅ የቆጠሩት አምባሳደር ሊንዳ ቶማስ ግሪንፊልድ ተሳትፎዋ ትክክል አይደለም፣ ምክር ቤቱ ሩሲያን ከአባልነት ለማስወጣት ድምፅ የሚሰጥበት ጊዜ ላይ መድረሱን እናምናለን ብለዋል። አምባሳደሯ አሜሪካ ጥሪዋን ለመደገፍ ቡቻ በሚባል የዩክሬን ከተማ ውስጥ ሩሲያ በርካታ ሲቪሎችን መግደሏን ጠቅሳለች። 193 አባላት ያሉት ጠቅላላ ጉባኤው ሩሲያን ከአባልነት ለማገድ ቢያንስ ሁለት ሶስተኛ ድምፅ ይፈልጋል። ሶስት ዓመት ከሚዘልቀው አባልነቷ ሁለተኛው ላይ የምትገኘው ሩሲያ በዩናይትድ ስቴትስ ጥሪ ላይ እስካሁን መልስ አልሰጠችም። በስተ መጨረሻም የኮቪድ-19 ስርጭትን ለመግታት የእንቅስቃሴ ገደብ የጣለችው የቻይናዋ ሻንጋይ ከተማ በእግድ ውስጥ ለተጨማሪ ጊዜ እንደምትቆይ ይፋ ተደርጓል። 26 ሚሊዮን ነዋሪዎቿን የምርመራ ውጤት ለማወቅ ጥረት እንደሚደረግም ባለሥልጣናት አስታውቀዋል። ከባለፈው ሳምንት በጀመረው የእንቅስቃሴ ገደብ ምክንያት በቻይናዋ የንግድ መናገዣ ዕለታዊ ኑሮ ተናግቷል። እግዱ በዛሬው ዕለት ይጠናቀቃል ተብሎ የተጠበቀ ቢሆንም የከተማዋ አስተዳደር ግን እግዱ እንደሚቀጥል ዊቻት በተሰኘው አውታር በኩል አስታውቀዋል። ሀብታሙ ስዩምን ከዓለም ዙሪያ አሰባስበው ላሰናደው አጫጭር ዜናዎቹ አመሰግናለሁ። ወደ ምሽቱ ዘገባዎቻችን እንሻገር። ሙዚቃዊ የተሰኘ አዳዲስ እና አንጋፋ ሙዚቀኞችን ስራ በዲጂታሉ ዓለም ለማስፋፋት ያለመ አውታር ከሰሞኑ ስራ ጀምሯል። ላለፉት ሁለት ዓመታት በማህበራዊ መገናኛ ብዙኃን ላይ የቤት ውስጥ ኮንሰርቶችን በማቅረብ እውቅና ያገኘው ይሄው ተቋም በቅርቡ የአዳዲስ ወጣቶችን ስራ ማሳተም፣ እድል ያላገኙና ያልተሰሙ የብሔር ብሔረሰቦችን ሙዚቃዎችን ማሰባሰብና ለአድማጩ ማቅረብ የመሳሰሉ መርሃ ግብሮችን ጀምሯል። ብዙም ያልተሰራበትን ዲጂታል ኮንሰርትም ለማስፋፋትም አቅዷል። ሀብታሙ ስዩም የአውታሩን የጉዞና የመጪ ዘመን ህልምን ለማወቅ ከፕሮግራሙ ዳይሬክተር አቶ ሲሳይ መንግስቴ ጋር ቆይታ አድርጎ ነበር ቀጥሎ ይቀርባል ባለፉት አመታት እኛ ስንሰራበት የነበረ በኤንጂኦ ስም ሰላም የሚባል ድርጅት አለ ከዛ ጋር የሚያያዝ ነገር ነው እና ሙዚቃ ላይ የኢትዮጵያ ሙዚቃ ላይ ብዙ ስራዎች ስንሰራ ነበር የአቅም ግንባታ ስራዎችን መስራት ፕሮሞሽን ላይ እንደዚሁ ዲስትሪቢሽን ላይ ማገዝ የሚሉ እና አሁን ከቅርብ ጊዜ ወዲህ ግን የኢትዮጵያ ሙዚቃ በደንብ ማገዝ ከፈለግን ዘመኑ የሚፈልገው ነገር ላይ መቀላቀል ከፈለግን ዋሳኝ ነገሮች ላይ ስራዎች መስራት አለብን በሚል በተለይ ፕሮዳክሽን ኳሊቲው ላይ በደንብ መስራት ግሎባሊ ደግሞ ለተለያዩ ለሀገር ውስጥም ለውጭም አድማጮች የሚመጥን አይነት ስራ መስራትና ማስተዋወቅ ተደራሽ ማድረግ የሚሉ ነገሮችን ለውጥ ማምጣት እንችላለን ከሚል ነው የመጣ ነው። የዛሬ ሁለት ዓመት ገደማ የዩቲዩብ አውታራችሁን በምትጀምሩበት ጊዜ የጀመራችሁት የተለያዩ የቀጥታ ሙዚቃዎችን ወይም በባንድ የታጀቡ ሙዚቃዎችን በማቅረብ ነበረ፣ በተወሰነ በተከለለ ቦታ ማለት ነው። አሁን ደግሞ እሱ የምትታወቁበትን ላይቭ ኤንድ ክሎዝ አፕ ብላችሁ በቅርቡ አስፋፍታችሁ ለመጀመር እንዳቀዳችሁ ታውቋል። እንደዚህ ያለውን የቀጥታ ሙዚቃ ትርኢት ለማቅረብ የመረጣችሁበት ምክንያት ምንድን ነው? በዚህ መርሃ ግብር ውስጥ ማካተት የፈለጋችኋቸው የሙዚቃ ሰዎችን እነማን ናቸው? ምን ያክልስ ነው ለማስፋፋት የምትፈልጉት? መጀመሪያ ከአነሳ ፕሮግራም ስንጀምር እንደምታስታውሰው፣ ኮቪድ ሲመጣ ያው ዓለም አቀፍ ችግር ሆኖ ነው የመጣው። በተለይ ደግሞ ጥበብ ላይ ያሉ ሰዎችን በጣም የሚጎዳ ነበር። ምክንያቱም የነሱ ስራዎች ቀርቡበት መድረኮችን፣ ምሽት ቤቶችን፣ ኮንሰርቶችን፣ ፌስቲቫሎችን በሙሉ ችግር የፈጠረ ነገር ነበር እና ኦልሞስት ኢትዮጵያ ላይም ተመሳሳይ የሆኑ ችግሮች ተፈጥረው ነበር። ድሮም ቢሆን ከዘርፉ የሚገኘው ገቢ አነስተኛ ነው። ያ ነገር ሲፈጠር ደግሞ ከፍተኛ ችግር ተፈጥሮ ነበርና እኛ ክልሎችም ላይ እዚህ አዲስ አበባ ላይ በነበረን እንቅስቃሴ ባየነው መሰረት ለምን አሁን ዘመኑ ይፈቅዳል፣ ዲጂታል ፕላትፎርሙ ለምን አንጠቀምም በሚል አዲስ አበባ ላይ ትልቅ ስቱዲዮ አለን። ከእሱ ከተለያዩ ክፍለ ሀገር ከተሞች የመጡ አርቲስቶችን ላይቭ እየተቀዱ ፐርፎም ያደረጉትን ነገር ዲጂታል ማቅረብ ነበር እና እንዳልከው ላይቭ ክሎዝ አፕ ይባላል። አሁንም የቀጠለ ፕሮግራም ነው እሱ እሱ እንግዲህ ለእኛ ትልቅ ኤክስፔሪያንስ ነው። እስካሁን ሰላም ፌስቲቫልስ፣ አዲስ ጃዝ ፌስቲቫል እያልን ፊዚካሊ ኮንሰርትና ፌስቲቫሎች እንሰራለን። ግን ይህኛው አሁን ዘመኑም እየጠየቀ ያለው ነገር በብዙ መልኩ ደግሞ የተሻለ ቀለል ያለም ነገር ነው እና ብዙ ነገር ያቀላል። ስለዚህ ቴክኖሎጂን ከመጠቀም አንጻር የጀመርነው ነገር ነው። አሁን ሙዚቃዊ ስንል ግን ከፕሮዳክሽን ጀምሮ ነው መስራት የምንፈልገው። እንደምታውቀው ከህግ ጋር የተያያዙ፣ ከመብት ጋር የተያያዙ፣ ከጥቅም ጋር የተያያዙ ብዙ ችግሮች አሉ። ኢትዮጵያ ላይ መንግስትም መፍታት ያልቻለው ከቴክኖሎጂ፣ ከኢንፍራስትራክቸር ጋር የተያያዙ ብዙ ችግሮች አሉና ምናልባት እኛ እንደ ሪከርድ ሌብል፣ ፐብሊሽንግ፣ አርቲስት ማናጅመንት እና ይሄ አሁን ያልከው ስትሪሚንጉን ጨምሮ፣ ኢቨንቶች ደግሞ ፊዚካልም የሚደረጉ ኢቨንቶችን በእነዚህ መጀመር እንችላለን ብለን እቅድ አቅደን ብዙ መሬት ላይ የሚወዱ ስራዎችን እየሰራን ያለ ነው። አሁን ባለው ሁኔታ ወደ አስራ ስድስት አርቲስቶችን አስፈርመን እዚህ አዲስ አበባም ክልልም ላይ በተለይ ብዙ ወጣቶች ናቸው አዳዲስ ፊቶች ናቸው እና ከነሱን ይዘን የማድረግ በነሱን ጀምራለን ማለት ነው። ከመቶ በላይ ሙዚቃዎች ኦልሬዲ፣ በተለያዩ ቋንቋዎች ሰርተን ጨርሰናል። እነሱም በቅርቡ አንዱ የመጀመሪያውን ለቀናል። አሁን ባልከው ዓለሙ የሚባል አርቲስት ፈልግ የሚባል ዘፈን ለቀናል፣ አይተው ከሆነ በተመሳሳይ ሌሎቹም ይቀጥላሉ ማለት ነው። ስም ያለው እንግዲህ እንደ ፕሮዲውሰር ብዙ ትልቅ አርቲስቶችን በተለይ ኳሊቲው ላይ መስራት ስላለብን ብለን አሁን የወጣው ለምሳሌ ፕሮዲውሰሩ ግሩም መዝሙር ነው፣ ታውቀው የሆነው ኢትዮጵያ ትልቅ ሙዚቀኛ ነው። በተመሳሳይ ሌሎቹ ሙዚቃዎች ላይ በዛ ደረጃ ነው የተሳተፉት። እነ ጆርጋ መስፍን የምታቃቸው ከሆነ የራሱን አልበምም ሌሎችንም ስራዎች ፕሮዲዩስ በማድረግ የተሳተፉበት ነው። ግን እንደ ድምፃዊ በተለይ ቡድን እና አዳዲስ ልጆች ናቸው። ከቡድን አንተ ልታውቀው የምትችለው ድሮ ፋሲለደስ እየተባለ ይጠራ የነበረው እንደ አዲስ ተደራጅተ ጎንደር አካባቢ እነሱ አልበም ነው የተሰራላቸው። የተለያየ ቫራይቲ ያለው ሙዚቃ ነው። ትግራይም ላይ ይህ ችግር ከመፈጠሩ በፊት እንደዚሁ ሙሉ አልበም ለትግራይ ባህል ቡድን ይባላል ደረጃውን የጠበቀ ስራ እንደ እንደዚህ የመሳሰሉ ናቸው። ወደ ደቡብም ኦሮሚያም የተለያዩ ላይ አሲዳማም እንደዚህ እነሱን የሚያካትቱ ናቸው። በጣም ሰፋ አድርጋችሁ ነው የጀመራችሁት የተለያዩ የብሔር ብሔረሰብ ሙዚቀኞችን አካታችሁ የሰራችኋቸውን ስራዎችም ለማየት ሞክር ያለው እንዳጀማመሩ በጣም ሰፊና እጅግ የሚያጓጓ ነው። ነገር ግን እንደነዚህ ያሉ መርሃ ግብሮች ዓመታትን ስለ መሻገራቸው የሚያጠራጥሩ ጉዳዮች አሉ። ዋነኛ ትኩረት ያደረጋችሁት የዲጂታሉ አውታር ላይ መሆኑ ለወደፊቱ ፈተና አይፈጥርባችሁም ወይ? ፊት ለፊት ትርኢቶችን በማየት ባህል ውስጥ ባደገ ተመልካችና አድማጭ ውስጥ ይሄንን አዲስ ባህል ለማስለመድ ምን ያክል ጥረት አድርጋላችሁ? ዘላቂነት እንዲኖረው ውስጥ ምን ያክል ተዘጋጅታችኋል? ጥሩ ጥያቄ ነው። እኛም እንግዲህ አንድ ሁለት ሶስት ዓመት ሆነን ይህን ነገር ስንዘጋጅና ትልቁ ቸለንጅ የነበረው ጥናትም ለማድረግ ሞክረናል። አሁን ኢትዮጵያ ላይ ሙዚቃውን ዘርፍ ብታየው ትንሽ ግራ የገባው ነገር ነው። ዲጂታል ነገሩንም መጠቀም አልቻልንም። እነ ሲዲ እነ ካሴትም ኦልሞስት እየጠፉ ነውና ስታክ ያደረገበት ነገር ነው ያለው። በተለይ አርቲስቶችን ደግሞ ቀረብ ብለህ ስታያቸው በጣም ነው የሚቸግራቸው። በራሳቸው ወጪ በራሳቸው ልፋት ለአመታት ሰርተው ግን፣ በገንዘብም እንዳልከው ለህዝብ ተደራሽ ከመሆንም አንጻር ከፍተኛ ችግር አለና። ግን ዘመኑ ደግሞ የማንክደው ነገር ዲጂታል ነው። ወደፊት የእኛ ካምፓኒ ስቶክሆልም ሄድ ኦፊስ አለን እና ምናልባት ስዊዲሽ ቤዝድ የሆኑ ግን ኢንተርናሽናል ተደራሽነት ያላቸው ታቀው ይሆናል። ኦርችድ የሚባል ለምሳሌ ትልቅ ዲስትሪቢሽን ካምፓኒ አለ ከነሱ ጋር አግመንቶ ወስደናል። ስራዎቹ በቀጥታ በዛም ለአለም ተደራሽ ሆናሉ። ሀገር ውስጥ ላለው ነገር ግን አሁን ባለው ሁኔታ ነው የምንቀጥለው። በዩቲዩብም በሚዲያዎቹም ያው በነፃ ነው የምትለቀው። አንዳንድ አስፈላጊ ከሆነ ብቻ በሲዲዎችም የማሳተም እንትን ይኖረናል፣ ግን እሱ ብዙ የሚያስገደን አይደለም እና ለማስለመድ ያለው መንገድ አሁን አንደኛ ቀስቀሳዎችና ማስታወቂያዎችን ማድረግ ነው። ሁለተኛ ግን ያለንን ልምድም ተጠቅመን ደግሞ ፊዚካሊ ኮንሰርቶችን እና መድረክ እንዲያገኙ ማመቻቸት ነው። በዛዎች ወደ ዲጂታል እንግዲህ አሁን በተለይ ያለው ጀኔሬሽን ሲጀመር የሚጠቀመውም ቀድሞም ትለሄደ ዲጂታል ነገሩ ላይ ነው እና የለመደው ነገር ነው። ግን እንዴት ጠቃሚ በሆነ መልኩ እንጠቀመው ነው ማለት በነፃ መሆን የለበትም። በሆነ መልኩ ለአርቲስቱም፣ ለፕሮዲሰሮችም፣ ለእኛ አይነት ሌብሎችም ደግሞ ተመልሶ ጥቅም ከሌለው ነገሩ አይቀጥልም። ተስተነብላ ሰስተነብላ የሆነ ጊዜ ላይ ይደክመሃል እና በተቻለ መጠን ስፖንሰር የማፈላለግ ገቢ ለማግኘት የመሞከር ነገር ነው። የራሱ አፕሊኬሽንም ዲቨሎፕ እያደረግን ነው። እንግዲህ ብዙ ልፋት ይጠይቃል። በአንድ ጊዜ ሪዋርዲንግ የሆነ መፍትሄም አለው ብለን አናስብም። ያው መሞከር ነው ማለት ነው። ወጣቶች ላይ በማተኮር ረገድ የእናንተ ተቋም ምን አይነት ስራዎችን እየሰራ ነው? ምን አይነት እቅዶች ሳሏችሁ? ወጣት የኪነ ጥበብ ሰዎችን ሙዚቀኞችን ወደ መድረክ ለማምጣት እድሉን ለመስጠት፣ እሱ ነው ዋናው አላማችን አዳዲስ ፊቶችን ማምጣት። ማምጣት ሲባል ስታየው እድሉም የሌላቸው እነሱ ናቸው። በአቅምም በኔትወርክም ትልቆቹ ረ ትልቅ ናቸው። የተለያዩ አማራጮች አሏቸው አቅምም ገንብተዋል እና እነሱ ጋር እንሰራ ማለት ሳይሆን፣ የመጀመሪያ ምርጫችን ግን ወጣቶቹና የተለያዩ አይነት ደግሞ ዳይቨርሲቲዎችን አድረስ ማድረግ ነው። ከተለያየ የኢትዮጵያን ግል የተለያየ አይነት ውበት ያለው ሙዚቃ ነው ያለውና ከሁሉም አቅጣጫ ያሉ ታለንቶችን ለማሳተፍ ነው ትልቁ ስራችን። ስናደሱ ስናደርግ በተፈጥሮ ካገኙት ውጪ አቅማቸውን ማጠናከር ላይ ነው መጀመሪያ የምንሰራው፣ በስልጠናም በወርክሾፕም በልምድ ልውውጥም መጀመሪያ ጥሩ ብቃት ላይ እስኪደርሱ ድረስ ኢንቨስት ይደረግባቸዋል። ሁለተኛ ውስጥች ፕሮዳክሽን ላይ የራሳቸውን ፕሮዳክሽን ከሌሎች እንግዲህ ዜማና ግጥም ደራሲ ሙዚቀኞች፣ የተለያዩ እንግዲህ ሰዎች ስለሚሳተፉበት ከነሱ ጋር አገናኝተው ደግሞ ፕሮዳክሽን እንዲሰሩ የማድረግ ስራ ነው። መጨረሻው ተደራሽነቱ ማረጋገጥ ነው እና እንዳልከው ወጣቶች ናቸው። ታለንቱም ብዛቱም ያላቸው የእኛም ፎከስ እነሱ ላይ ነው ማለት ነው። የስራ እድል ይፈጥራል። በረጅም ጊዜ የገንዘብም ሪዋርድ ይኖረዋል ለሀገርም ጭምርና እውነት ነው የተባለው ነገር የእኛም ምርጫ እነሱ ናቸው። እጅግ በጣም አመሰግናለሁ አቶ ሲሳይ መንግስቴ ሙዚቃዊ ስለተሰኘው የኢትዮጵያን የሙዚቃ ስርጭትና አሰራር ሁኔታ ለመለወጥ ስለወጠነው አዲስ አውታር አዲስ ተቋም ስለነገሩን በእጅጉ እናመሰግናለን። መልካም ምሽት ይሁንልዎት። እኛም እናመሰግናለን። ቆይታችሁን እንደወደዳችሁት ተስፋ እናደርጋለን። ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። የሬዲዮ በቴሌቪዥን መሰናዳዎቻችንን በፌስቡክ ገጻችን ቬ አማሪክ ላይ እንዲሁም ደግሞ አማሪክ ዶት ኒስ ዶት ኮም ላይ ልትከታተሏቸው ትችላላችሁ። በሳተላይት ኢትዮሳት ላይ እንገኛለን። ወደ ተከታዩ ዘገባ ደግሞ እንሻገር። ኤክሳሃብ አዲስ በሴንተር ፎር አፍሪካን ሊደርሽፕ አማካኝነት የተመሰረተ ስራ ፈጣሪነትን ከአመራር ክህሎት ጋር ለማጣመር የሚሰራ ተቋም ነው። ኤክሳብ ወጣት ማህበራዊ ስራ ፈጣሪዎች እውቀታቸውንና የንግድ እቅዳቸውን መሬት ላይ አውርደው ተግባራዊ በማድረግ የሚያደርጉበትን የስልጠናና የምክር አገልግሎት እንዲሁም ደግሞ የስራ መነሻ ገንዘብን በመስጠት የተለያዩ ስራዎችን እየሰራ ይገኛል። ከቅርብ ጊዜ ወዲህ ደግሞ ኢትዮጵያ ውስጥ የራሳቸውን ስራ ፈጥረው የተሳካላቸውን ሰዎች በመጋበዝ እነዚህ ሰዎች ከወጣቶችና ከማህበረሰቡ ጋር የሚገናኙበትንም መድረክ ፈጥሯል። የተቋሙ መስራች ከነበሩት ከአቶ ቴድሮስ ታደሰ ጋር ከዚህ በፊት ከዚህ ቀደም ያደረግኩት ቃለመጠይቅ እንደሚከተለው ይቀርባል። የሂሳብ አዲስን ስንከፍት የተነሳንበት ሀሳብ እጅግ ብዙ ማህበራዊ ችግሮች አሉ በሀገራችን ውስጥ። እነዚህን ሁሉ ችግሮች እኛ መፍታት አንችልም። ነገር ግን እነዚህን ችግሮች መፍታት የሚችሉ ሰዎች መሪዎች፣ መፍጠር ማስነሳት ብንችል። እነሱ ያንን ችግር እየፈቱ የራሳቸውንም የሀገራቸውን ምሮ መቀየር የሚችሉ አንተርፕረኖርስ ብንፈጥር የተሻለ ውጤታማ እንሆናለን ብለን አሰብን እና የእኛ ፎርሙላ ሊደርሽፕ ሲደመር አንተርፕረነርሽፕ ነው ማህበራዊ ለውጥን በአንድ ሀገር ውስጥ ማምጣት የሚችለው ብለን እና ምን ስለነበር ያንን ማዕከል በሁለት ሺ አስራ ሶስት አመተ ምህረት ኤክስሃብ አዲስን መሰረትን። ኤክስሃብ አዲስን ስንመሰረት የጀመር ነው የዲጂታል ሀሳብ ያላቸው ወጣቶች እነሱን በመሰብሰብ የራሳቸውን ሞባይል አፕሊኬሽን እንዲጽፉ፣ የራሳቸውን ሶፍትዌር እየጻፉ መፍትሄዎችን በማምጣት የጀመርነው። ከዛም የተለያዩ ሞባይል አፕሊኬሽን መጻፍ ቻሉ፣ ገንዘብ ማግኘት ቻሉ፣ የራሳቸውን ኑሮ ቀየሩ፣ ማህበራዊ ችግሮች መፍታት ቻሉ። ኋላም ለሌሎች አንተርፕረኖርስ ክፍት ብናደርገው ምን ያህል ተጽዕኖ ወይም ምን ያህል ለውጥ ማምጣት እንችላለን ብለን አሰብና ከሁለት ሺህ አስራ ስድስት ዓመተ ምህረት ጀምሮ በፈረንጅ አቆጣጠር በራችንን ለማህበራዊ ስራ ፈጣሪዎች በሙሉ ክፍት አደረግነው። እኛም በደስታ ማህበራዊ ስራ ፈጣሪነታችንን ተቀበልነው። ተስፋ የሚጣልባቸው ወጣቶች እንዳሉ እንሰማለንም እናያለንም። ግን እነዚህ ወጣቶች ለምሳሌ ወደ ኤክሳፕ ሲመጡ በምን አይነት መልኩ ነው የሚመጡት? እንዴት ነው ተወዳድረው ተገምግመው በእናንተ እንዲሰለጥኑ የሚመረጡት? ነው ሁለት አይነት ፕሮግራሞች አሉ። የመጀመሪያው ፕሮግራም ራሳችን ፈልገን መርጠን በአመት የተወሰነ የምንወስዳቸው አንተርፕረኖርስ አሉ። እነሱም በተለያየ ፕሮግራም ላይ ቀርበው እኛ ጋር ከምናያቸው ውስጥ የምንወስዳቸው ናቸው። ችግር ይፈታል ይህንን ሰው ብንወስደው ወይም ይህችን ሴት ብንወስዳት ይህን ማህበራዊ ችግር ይፈታል፣ ራሷንም ራሱንም መቀየር ይችላል ብለን የምናስብበት በጣም ጥቂት የምንወስድበት ነው። ሁለተኛው ፕሮግራማችን ደግሞ ከተለያዩ ፓርትነሮች ጋር፣ ለምሳሌ በፊት ስራ እድል ፈጠራ ኮሚሽን ጋር፣ ሚኒስትር ኦፍ ኢኖቬሽን እና ቴክኖሎጂ ጋር፣ ከዩኤንዲፒ ከመሳሰሉት ጋር በጋራ የምናወጣቸው ፕሮግራሞች አሉ። እንደነዚህ አይነት ፕሮግራሞች በምናወጣበት ጊዜ ምንድን ነው የሚሆነው? ይህንን ያህል አንተርፕረኖር ኢንኩቤት እናድርግ ይህንን ችግር በዚህ መንገድ እንፍታ እንባባልና ና እነሱ መነሻ ካፒታል ስራ መፍጠሪያ ካፒታል የሚሆን ያዘጋጁልናል። ሶ እኛ ደግሞ አንተርፕረነሮችን እንወስዳለን። ግን ዋናው በሁለቱም ፎርማት፣ በግላቸውም ቢምጡ፣ ከፓርትነሮች ጋር ባለን ፕሮግራም ላይ ቢመጡ፣ ሁል ጊዜ መጀመሪያው መለኪያችን ይሄ ሀሳብ መሬት ላይ ያለ ችግር ይፈታል ወይ ነው። መሬት ላይ ያለ ችግር የማይፈታ ከሆነ እኛ ጋር ቦታ አይኖረውም፣ በመሞከር ማጥፋት የምንችለው ሪሶርስ ስለሌለን። የመጀመሪያ ትኩረታችን መሬት ላይ ያለ ችግር መፍታቱ ነው። ሁለተኛው ደግሞ ስኬለብል ነው ወይ ማደግ መስፋት ይችላል ወይ መብዛት ይችላል ወይ? ይሄ ሀሳብ በምን ያህል ፐርሰንት ስኬል ማድረግ ይችላል፣ በምን ያህል ፍጥነት፣ በምን ያህል አነስ ባለ ሪሶርስ መብዛት፣ መስፋት፣ ለብዙዎች የስራ እድል መፍጠር፣ እንዲሁም ደግሞ ትልቅ የመሆን እድሉ ምን ያህል ነው የሚለውን እንመለከታለን። ሶስተኛው ደግሞ አፎርደብል ነው ወይ ሰዎች አፎርድ ያደርጉታል ወይ ከዛ ኢኖቬቲቭ ነው ወይ ነው አራተኛው። ምን ያህል ኢኖቬሽንን ይወስዳል። ሙሉ በሙሉ መኮረጅ አንፈልግም። አዲስ ደግሞ ለመፍጠር ብዙም ሰው ሲፍጨረጨር ማየት አንፈልግም። አሁን ዓለም ያለችበት ጊዜ የኢኖቬሽን ነው ጊዜ ነው። ብዙ ነገር ተፈጥሯል። እነዚህን ገጣጥሞ ለምንፈልገው ፐርፖዝ ለምንፈልገው ማህበራዊ ችግር እንዲፈታ አድርጎ ምን ያህል ኢኖቬሽን ተጠቅሟል ነው። በመጨረሻ ደግሞ ይሄ አንተርፕረነር ፐርሶናሊቲ የምንለው ማለት ነው። ይሄ ሰው ወይም ይሄ ግሩፕ ያነሳውን ሀሳብ የመሸከም አቅማቸው ምን ያህል ነው ነው መጨረሻ ላይ። የመጨረሻ መልቲፕላየሩ ሰውየው ነው ወይም ሴትዮዋ ናት። ዳኞች ናቸው ተሰብስበን የምንወስነው። ወጣቶቹ ሲመጡ ስራቸውን እንዳያስቀጥሉ ምንድን ነው እሱ የሚከብዳቸው? ከእናንተ ብዙ ጊዜ የሚሹት ነገር ምንድን ነው? በርካታ ተግዳሮት አሉባቸው። የመጀመሪያው ብዙ ጊዜ እነሱም የሚያነሱት የካፒታል የፋይናንስ እጥረት ነው። የፋይናንስ እጥረት ነው። ሌላው ደግሞ የሜንቶርሺፕ፣ እነሱን የሚያግዝ በቂ አብሯቸው ቁጭ ብሎ የሚሰራ ሰው አለመኖሩ ነው። ሌላ እፈልገዋለሁ በሚሉት ልሰማራበት በሚሉት ሙያ ላይ ወይም የቢዝነስ አይነት ላይ ወጣቶች ተጨባጭ እውቀት አይኖራቸው ይሄ የብዙ ሰዎች ችግር ነው። እና እንዴት አድርገው ጥናት ማጥናት እንዳለባቸው እንዴት ብለው ገበያ መሞከር እንዳለባቸው እናሳያቸዋለን። በየጊዜው የቤት ስራ እየሰጠን ገበያ ነው ወደሚሉት ቦታ እየላክን ሪሰርች እንዲሰሩ እናደርጋቸዋለን። እንዲሁም ደግሞ ኤክስ ሀብን ለየት የሚያደርግ ባለፈው አመት አይተሽ ወይም ሰምተሽ እንደሆነ አላውቅም እንጂ አንድ መቶ ሰላሳ ሰባት የቢዝነስ ሜንቶሮችና ኮቾችን ከማስተር ካርድ ፋውንዴሽን ጋር በመተባበር አሰልጥነን ለስታርታፕና ለኤስኤሚ እንዲሆኑ አድርገን አስመርቀናቸዋል። ሶ ከነዚህ ሜንቶሮች ላይ ደግሞ እያነሳን እንመድብላቸዋለን። ሜንቶር እንዲደረጉ፣ ኮች እንዲደረጉ እናደርጋለን። ያ ሜንቶርሽፕ ደግሞ ምን ያደርጋል? ስህተት በጣም እንደግፋለን። ስማችንንም ኤክሳብ ያልነው የኖ መሳሳትን ለማደፋፈር ነው። ያልተሳሳተ ሰው ልኩ ቦታው ጋር የመድረስ እድሉ ጠባብ ስለሆነ ማይሳሳተው ማይሰራ ብቻ ነው። ነገር ግን ሜንቶሮች በኖሯ በምንጠቀምባቸው ጊዜ የስህተት መጠኑ ይቀንሳል። የሚጠፋ ገንዘብ፣ የሚጠፋ ጊዜ፣ የሚጎዳ ሪሌሽንሽፕ ይቀንሳል። ሜንቶርሽፕ በአማርኛ እንግዲህ አብቂ አጎልማሽ ማለት ይመስለናል። የነዚህ አብቂዎች አጎልማሾች እጥረት ነው የሚገጥማቸው። ማርኬታቸው በእነሱ ላይ አያምንም። አለመታደል ሆኖ ለምሳሌ ለሆቴሎች ለሬስቶራንቶች መሆን የሚችሉ ጥሩ ጥሩ ሶፍትዌር መጻፍ የሚችሉ ልጆች አሉ። ግን ልጆቹ ትንንሽ ናቸው። ከዚህ በፊት ምንም ላይሰሩ ይችላሉ። እኛ ግን ምን እናደርጋቸዋለን? ለየብቻ ሚቲንግም ሚቲንግ እየጠራን ከገበያቸው ጋር እንዲገናኙ እናደርጋለን እና ኢንዶርስ የማድረግ አገልግሎት ማለት ነው። የእኛ ኔትወርክ ውስጥ ገብተው እነዚህም ትልልቅ ባለ ሃብቶች ወይም ቢዝነሶች ልታምኗቸው ትችላላችሁ። የእናንተ ቢዝነሶች ውጤታማ ነው የሚባሉት እናንተ ብቻ ሲያበለጽጉ አይደለም፣ ለሚነሳው ሰው በር ሲከፍቱ ጭምር ነው እና እድል ስጧቸው ብለን ደግሞ ኢንዶርስ የማድረግን ስራ እንሰራለን። በቀጣይ ምን ለማድረግ ያስባል? ከተነሳንበት በመቀጠል በየአመቱ የምናወጣቸውን ቁጥር ማስፋት ነው የምናስበው። የሜንቶርሽፕ ፕሮግራማችንም ወደ አስር ሺህ በሶስት አመት ውስጥ አስር ሺህ ያህል ሜንቶሮች ወደ ገበያ መክተት እንፈልጋለን ይህንኑ ማስፋት እንፈልጋለን። የተለያዩ ከተሞች ጋር መግባት እንፈልጋለን። ጋቢና ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። ዝግጅቶቻችንን በምን እንደምታገኟቸው እናስታውቃችሁ። ጋቢና ቪኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ሕልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድ ምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥር ቁጥርን አስቀድማችሁ በ202 227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። ቆይታችሁን ከኛ ጋር ለማድረግ ስለወደዳችሁ እናመሰግናለን። ወደ ተከታዩ ዘገባ ደግሞ እንሻገር። የአሜሪካ ድምፅ አዘጋቢያችን ቲና ትሪኒ በኮቪድ-19 ወቅት ተዘጋጅቶ የቀረበና የአይን ህክምን የአይን ህክምናን እና ከፍተኛ ወጪን ለመቀነስ የሚረዳ መተግበሪያና መሳሪያ ቃኝታ ያደረሰችን ዘገባ ስመኝሽ የቆየ እንደሚከተለው ታቀርብልናለች። በኮቪድ-19 ወረርሽኝ ምክንያት በዓለም ዙሪያ የሚገኙ የተለያዩ ሰዎች በአካል ዶክተሮቻቸውን መጎብኘት ተቸግረዋል። አንድ አይኪዩ የተሰኘ ድርጅት ግን ህመምተኞች ራሳቸው በቤታቸው ሆነው የአይን ሐኪም መሆን የሚችሉበትን መንገድ መፍጠሩን የድርጅቱ ምክትል ፕሬዚዳንት ፎቢዩ ይናገራሉ። ያተኮር ነው በእጅ ስልክ አማካኝነት የአይን ምርመራ የሚያደርግ ተመጣጣኝ ዋጋ ያለው በቀላሉ የሚገኝና በትክክል ውጤትን የሚነግር መሳሪያ መስራት ላይ ነው። አይኪዩ የተሰኘው የአይን መመርመሪያ ከእጅ ስልክ ጋር በመጣመር ከቅርብ ወይም ከሩቅ የማየት ችግር ያለባቸውን ወይም የአስቲግማቲዝም ተጠቂ የሆኑትን መመርመሪያ ያስችላል። ቪዥን ቼክ ሁለት ተሻሽሎ የተሰራ የአይን መመርመሪያ ሲሆን አይናችን ያለበትን ችግር ለክቶ በውጤቱ መሰረት መነጽር ለማዘዝ ይረዳል። በተከታታይ በሚደረገው ምርመራ ተጠቃሚዎች በሁለት የተለያየ ማዕዘን ላይ ያሉ ሁለት መስመሮች ይታያቸዋል። ከዛም ቪዥን ቼክ ሁለት የተሰኘውን መሳሪያ በመጠቀም መስመሮቹ እስኪገጥሙ ድረስ ማስተካከል ይቻላል። ቴክኖሎጂው የተሰራው አይኪዩ በባለቤትነት በያዘ ኤምአይቲ ቴክኖሎጂ ላይ ተመስርቶ ነው። በመርመሪያ መሳሪያው የተወሰኑ የጨረር መብራቶችን ወደ አይን ውስጥ እንዲንጸባረቁ በማድረግ በትክክል ለማየት ምን ያህል የብርሃን ኃይል እንደሚያስፈልግ ያሰላል። ፎቢዩ እንደሚሉት ቪዥን ቴክ ሁለት በአጠቃላይ የዶክተርን ቦታ የሚተካ አይደለም። ሆኖም ምናልባት የተሻለ ለማየት እንዲረዳን የመነጽራችንን ቁጥር መጠን ማሻሻል ከፈለግን ደግሞ ይህ መሳሪያ ያንን ፍላጎት በትክክል ያሟላል። ኮቪድ-19 ወረርሽኝ በጉዞ ላይ ያስከተለውን ማዕቀብ ተከትሎ የድርጅቱ ሽያጭ ምርት ጨምሯል። ሰዎች በቤታቸው ሆነው የተለያዩ ምቾታቸውን እንደተጠበቀ ሊያደርጓቸው የሚ የሚወስዷቸውን አማራጮችን ወይም መላዎችን ለመፈለግ ፈቃደኞች ናቸው። ይሁ እንደሚሉት ይህ በተለይ ታዳጊ በሆኑ ሀገራት ብዙ ጠቀሜታ ይኖረዋል። ባህላዊውን የአይን ምርመራ ለማድረግ የማይችሉ ሰዎች በቂ እውቀት ዶክተር ከሌለና መሄድ ወዳለባቸው ቦታ መሄድ ካልቻሉ እኛ እንደሰራ ነው አይነት በአነስተኛ ዋጋ የሚገኝ መላ የሰዎችን ሕይወት ሙሉ ለሙሉ ሊቀይር ይችላል። ወረርሽኙ እያበቃ ቢሄድ እንኳን ይህ በቤት ውስጥ የሚደረገው የአይን ምርመራ በቀላሉ የሚገኝና በራስ ማከናወን የሚያስችል ቴክኖሎጂ ሆኖ ይቀጥላል። you Everyone now አድማጭ ተመልካቾቻችን ከኛ ጋር የነበራችሁት የቆይታ እንዲወደዳችሁት ተስፋ እናደርጋለን የማክሰኞ ምሽት መጋቢት 27 2014 ዓ ም መሰናዷችንን እዚህ ላይ ፈጸምን ስናስተናግዳችሁ ያመሸነው ኤደን ገረመው በመስተንግዶ ንጉሱ ታምሬ በምስልና ድምፅ ምህንድስናው ከመላው የአሜሪካ ድምፅ ዘጋቢዎች እንዲሁም የስቱዲዮ ባለሙያዎች ጋር በመሆኑ ነው በነገው ምሽት እንገናኝ ሰናይ ምሽት ተናደሩ